ግብረ ድንግል ይሴብ ልሳንነ ዮም ንወድሳ ለማርያም ወላዲት አምላክ በእንተ ዘተወልደ እምኔሃ በሀገረ ዳዊት እግዚእነ ወመዳሪነ ኢየሱስ ክርስቶስ ንዑ ኵልክሙ አሕዛብ ናስተፍፃ አለማርያም ስመኮነት እመ ድንግል ወጽሙረ ተፈሲ ኦ ድንግል ንጽሕት እንታልባቲ ሩክስ ዘመጻቃራ ወተሰብአ እምኔሃ ተፈሲ ኦ ሙዳይ እንታልባቲ ነውር ፍጽም ዛልባርሳት ተፈሲኦ ገነት ነባቢት ማይደሩ ለክርስቶስ ዘኮነ ዳግማይ አዳም በይንታ አዳም ቀዳሚ ቢሲ ተፈሲኦ ጸዋሪቱ ለዋሂድ ለዘይተፈልጠ መጽናብሁ ተፈሲኦ ከብካብ ንጹሕ ስርጉ በኩሉ ስነ ስባት መጻኦ ተሰላም ኪ ተፈሲኦ ጸጳጦስ እንተያዋያ ሳተ መለኮት ተፈሲኦ አመት ወይም ድንግል ወሰማይ ሰማያዊ እንተ ጾረት በስጋ ዘይጽያ እንዲበ ኪሩብ ብየል ወበይንተዝንት ፈሳውን ዘምር ምስለ መላየት ቅዱሳን በፍሳው በሀሴት ወንበል ስብሀት ለእግዚአብሔር በሰማያት ወሰላም በምስ ምረቱ ለሰብ ስመቻች ሰምረ ዘሎቱ ክብር ወስብሀት ሳሊ ለነ ቅድስት